በሶሪያ የፕሬዝዳንት ባሻር አልአሳድ መንግስት የኮሮና ቫይረስን ቀውስ በመከላከል ስም አፈናውን እያጠበቀ መሆኑን ታዛቢዎች ተናግረዋል። 59 ሰዎች ለቫይረሱ መጋለጣቸውን እና ሶስት ሰዎች ደግሞ መሞታቸውን የሶሪያ ጤና ጥበቃ ሚኒስቴር ቢገልጽም የምዕራባውያን የመረጃ ሰዎች ግን ይህ ቁጥር እጅግ አንሶ የተነገረ ነው ይላሉ። የኮረና ወረርሽኝ የስደተኞችን መጠለያ ጣቢያዎችና የጦርነቱ ቀውስ በተባባሰባቸው የሰሜን ምዕራብ እና ሰሜን ምስራቅ ሶሪያ አካባቢዎች ላይ የበለጠ ችግር እንዳይፈጥርም ተሰግቷል። የቪኦዋ ዘጋቢ ዴል ካብላክ ከኦማን ያጠናቀረችውን ሪፖርት ደረጀ ደስታ ወደ አማርኛ መልሶታል። ሳንዲ አልኳትሚ እና ኳሉድ ፋሂም በካርኒንጊ ኢንዶመንት ለዓለም አቀፍ ሰላም ሰልጣኝ ተመራማሪዎች ናቸው። የፕሬዝደንት አሳድ መንግስት ለኮቪድ-19 በመስጠት ላይ የሚገኘው የሚገኘውን ምላሽ በቅርብ ይከታተላሉ። ኮሮና ቫይረስ እንደተባለው ሶርያውያንን እየገደለ ሊሆን እንደሚችል እስካሁን ተመልክተነዋል ካሉት በመነሳት ተናግረዋል። አጋጣሚው ግን የፕሬዝደንት በሺር አልአሳድ መንግሥት ይበልጥ የሚፈረጥምበትን የፖለቲካ ክፍተት እንደፈጠረላቸውም አመልክተዋል። በዚያ ላይ ስለ ቫይረሱ የሚሰጠውም መረጃ የተዛባ መሆኑንም ጠቁመዋል። ሳንዲ አልኳትሚ የሶሪያ መንግስት ዜጎችን ማስጨነቅና ማስፈራራቱንም ሆነ ስለ ኮቪድ-19 በሚያወጣው መረጃ ቅጥፈቱን የተለማመደው ገና ከመነሻው ጀምሮ ነው ብለዋል። ለቪኦኤ በሰጡት ቃል በአገሪቱ ስላለው የቫይረሱ ስርጭትም ሆነ ለቫይረሱ መጋለጣቸው ስለተረጋገጠ ሰዎች የሚሰጠው መረጃ በጥብቅ እይታ ስር ሲሆን፣ የሚለቀቀውም በገደብ ነው። ሌላው ቀርቶ ከሶሪያ ጋር ጥሩ ወዳጅነት ካላቸው ኢራንም ሆነ ከአካባቢው የሚሰማው የኮቪድ-19 መረጃ በአግባቡ አይለቀቅም። የአሳድ መንግስት እውነታውን መደበቁን ገፍቶበታል። በሆስፒታሎችና በመንግስቱ ቁጥጥር ስር ባሉ አካባቢዎች ሁሉ የጸጥታ ሰዎችን በማሰማራት ስለ ኮሮና ቫይረስ የሚደረጉትን ውይይቶችና የሚወጡትን መረጃዎች ሁሉ ይቆጣጠራል። የሶሪያ ባለስልጣናት ዜጎችን ለመሰለል የኮሮና ቫይረስን ወረርሽኝ አጋጣሚ እንደሚጠቀሙ አልኳትሚና ፋሂም ዘግበዋል። የዘገባቸውን ምንጭ ያደረጉት መሰረቱን አሜሪካ ያደረገ አንድ የበይነ መረብ ደህንነት ወይም የሳይበር ሰኪሪቲ ተቋም የሶሪያ መንግስትን አጋልጦ ያወጣውን መረጃ ተንተርሰው እንደሆነ ተናግረዋል። በባለስልጣናቱ የቫይረሱን መዛመት ለመከላከል ሲባል ለሶሪያውያን በየስልኮቻቸው ላይ በተገጠሙ የኢንተርኔት አገልግሎት ማቀላጠፊያ አፕሊኬሽኖች ሳይቀር ወር የመጥለፊያ መረባቸውን ዘርግተው ዜጎችን እንደሚያጠምዱ ገልጠዋል። ለምሳሌ አንድ ሰው ለኮሮና ቫይረስ ተጋልጦ እንደሆነ ለመመርመር ከተዘጋጀውና ኮቪድ-19 ከሚባለው ዲጂታል የሰውነት ሙቀት መለኪያ ጋር በማዳበል በሚስጥር ወሬ የሚቀዳበትን የስለላ አሰራር እንደሚጠቀሙ አብራርተዋል። ኢንተርኔትን አገልግሎት ከሚያቀላጥፉ በርካታ አፕሊኬሽኖች ጋር ተዳብለውና ተሸሽገው በሚስጥር የሚገጠሙ የስለላ መረቦች አሉ። ለምሳሌ አንደኛው የውሸት የሆነ የሰውነት ትኩሳት መጠንን የሚያሳየውና ፌክ ቴርሞሜትር የሚባለው ነው። ይህ አፕሊኬሽን ተጠቃሚዎችን በሚስጥር ሲሰልል ምንም አይታወቅበትም። ስለዚህ የሶሪያ መንግስት ሆስፒታሎችና የተለያዩ ቦታዎችን ብቻ ሳይሆን በእንደዚህ ያለ የቀውስ ጊዜ እጁ ረጅም ነው። ይህም የኢንተርኔትና የስልክ ተጠቃሚ ዜጎቹን ምን ያህል መቆጣጠር እንደሚችልና እንደሚሰልል የሚያሳይ ነው። የሶሪያ መንግስት የኮሮና ቫይረስ ታላላቅ ከተሞቹን ወጥሯል። ሰዓት ላፊ አውጇል። በክፍለ ሀገሮች መካከል ዝውውርን ገድበዋል። ትምህርት ቤቶችና ዩኒቨርሲቲዎች ዘግተዋል። መስጊዶችን ጨምሮ በርካታ የህዝብ መሰብሰቢያ ስፍራዎችን አግዷል። አገር ውስጥ ካሉ ሆስፒታሎች በሙሉ አቅማቸው የሚሰሩት 64 ከመቶ ናቸው። እነሱም የባለሙያ እጥረት አለባቸው። ከፕሬዚደንት አሳድ ውጪ ያሉት ሰሜናዊ ምዕራብና ሰሜናዊ ምስራቅ ቀጠናዎች ግን አሁንም ቀውስ ውስጥ ናቸው። በዚህ ሁኔታ ውስጥ የኮቪድ 19 ስርጭት ለመከላከል አስቸጋሪ መሆኑ ይነገራል። ለምሳሌ በኢድሊብ ግዛት የሚገኙ የጤና ባለሙያዎች ቢሮውን ዋሽንግተን ዲሲ ላደረገ አንድ ዓለም አቀፍ በስደተኞች ጉዳይ ላይ ለሚሰራ ተቋም እንደተናገሩት ከሶስት ሚሊዮን በላይ የሚሆኑና በመጠለያ ጣቢያዎች ውስጥ ያሉትን ስደተኞች ለመርዳት ያለው ዝግጁነት ብዙ መሰናክል ያለበት ነው። የአማጽያኑ የመጨረሻ ጠንካራ ይዞታ በነበረው ኢድሊብ አካባቢ የነበሩ ሆስፒታሎች በሙሉ በሶሪያ መንግስት ቦምቦች ወድመዋል። በሰሜን ምስራቅ የሚገኙ ኩርዶችም እንደ ነገሩ 120 አልጋዎች ያሉት ሆስፒታል ቢያቋቁሙም የመመርመሪያም ሆነ የህክምና መሳሪያ እጥረት አለባቸው። የቫይረሱ ስርጭት በዝቶ የሚያስከትለው ችግር የተባባሰ እንደሆነ ወደዚህች የህክምና መስጫ ቦታ የሚጎርፈውን ያልሁሉ ስደተኛ ማሰብ ትልቅ ስጋት መሆኑ አልቀረም። የኮቪድ-19 ስጋት እንደ ሶሪያ ላሉ ሀገሮች እጅግ አሳሳቢ የሆነ ይመስላል። ለአሜሪካ ድምፅ ሬዲዮ ደረጀ ደስታ ከፌርፋክስ ቨርጂኒያ